ስላሽ አምሃሪክ ይጎብኙ። በቀዳሚው ክፍለ ዝግጅታችን በአካሄድ ነው ቃለ ምልልስ የኢትዮጵያ የፊልም ኢንዱስትሪ ምርታዎች የሀበሻ ቪዩ አስተዋጽኦችና ከሀገር አቀፍ እይታ ወደ ዓለም አቀፍ የፊልም ፌስቲቫል ታይታን ባንኳርነት በመንቀስ ካወጉን የሀበሻ ቪው ተባባሪ መስራችና ዋና ስራ አስፈጻሚ ትዕግስት ከበደ ጋር ወደ ቀጣዩና የመቋጫ ክፍለ ዝግጅታችን ያመራ ነው። እንዲህ ነው አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው። ከዚህ ባሻገር በተለይ የፊልሙን ኢንዱስትሪ አሁን እንዳሉት የግድ ወደ ኔትፍሊክስ መሄድ የለበትም። ኢትዮጵያ የራሷን ብራንድ ልክ እንደ አበሻ ቪው መስርቶ በዛው መሄድ የፊልሙ ኢንዱስትሪም አላችሁ ወይ ተብሎ እስከ መጠየቅ ድረስ የደረሰበትም ቪዚቢሊቲ ስለሌለ ነው። ከዚህ አኳያ የፊልሙን ኢንዱስትሪ ከፍ አድርጎ ከነ ሂሩት አባቷ ማን ነው ጀምሮ የነበረ የቆየ የፊልም ኢንዱስትሪ ታሪክ አላትና ኢትዮጵያ በተለይ በባለ ሀብቶች ዘንድ በፊልሙ ኢንዱስትሪ ላይ መዋለነዋ ያላቸውን የማፍሰስ በመንግስትም በኩል እንደዚሁ የተለያዩ መልኮች ድጎማዎችን የማድረግ እና የፊልም ኢንዱስትሪ እንዲጠናከር እንዲያድግ ለማድረግ ምን መደረግ አለበት ይላሉ። በዛ ውስጥስ የሀበሻ ቪው እስካሁን ከተጫወታቸው ሚናዎች በተለይ ወደፊት በምን መልኩ የኢትዮጵያን የፊልም ኢንዱስትሪ ለማሳደግ እና ለመለወጥ ውጥን ይዞ ይገኛል? እንዲህ ስናወራው የቀለለ ይመስላል። ትልቁ ትልቁ አሁን እንግዲህ ውጭ ሀገር ስታይ እንግሊዝ ሀገርም አውስትራሊያም አሜሪካም ስታይ ፕሮዲስ የሚያደርጉ ፊልም የሚሰሩ ባለሀብታሞች ናቸው። ባለሀብታም፣ ወይም ባለሀብቶች፣ ወይ ደግሞ ትልቅ ኮርፖሬሽን፣ ወይ ደግሞ ባንኮች፣ ወይ እንደዚህ ሊሆኑ ይችላሉ እና ምንድን ነው አንዱ ትልቁ ኢትዮጵያ ውስጥ እኛ የሚጎድለን ባለሀብታም ወይ ደግሞ እንደዚህ ገንዘብ ያላቸው ኤግዜኪቲቭ ፕሮዲሰር ለመሆን ፍላጎት የለም ወይ እውቀት የለም ብዬ ነው የምገምተው። ለምሳሌ ትልቁ ነገር ምንድን ነው እንግዲህ የእኛ ፊልም ኢንዱስትሪ አንደኛ አይዋጣም ነው የሚባለው። ምክንያቱም ፊልም አያዋጣም ብሎ ነው መጀመሪያ የሚታሰበው። ምክንያቱም ይሰራል ብዙ ባጀት ይወጣበታል ከዛ ወደ ሲኒማ ይገባል ከዛ ወደ ይሄዳል ነው። አሁን ግን ቅድም እንዳነሳ ነው እንደኛ አይነት አፕሊኬሽን ሲኖር ገቢ መጨመሪያ አለ። አንድ ሁለተኛ ደግሞ አላፊነትም አለብን ሁላችንም የራሳችንን ኢንዱስትሪ። በፊልም ማለት እኮ ታሪክ ማስተላለፍ ነው። በፊልም ማለት እኮ ሶፍትዌር ነው፣ አደለም እንዴ? ስለ ካልቸር ታስተዋውቃለ፣ ስለ ቋንቋ ታስተዋውቃለ፣ አገር ቱሪዝሙን ታስተዋውቃለ። በጥሩ መንገድ የአገሩና ታሪኩ እንዲነገር ነው የምታደርገው እና ይሄ በአሁኑ ሰዓት ላይ ያሉ ባለ ሀብታሞችም ሆኑ ባንኮች እራሳቸው መንግስትም ቢሆን እንዴት ብለን ነው ፊልም ሰሪዎቹን የምንረዳቸው? ምክንያቱም ዛሬ ገንዘቡን ባላገኘው የዛሬ ወር፣ የዛሬ ዓመት ወይ የዛሬ ሁለት ዓመት ያ ገንዘብ ሊመጣ ይችላል። ወይ ደግሞ ስራም ይጨምራል። አይደለም እንደ ሰራተኞች እኮ አሉ። አሁን ፊልም ኢንዱስትሪ ስታይኮ በትንሹ መቶ ሰው የሚሳተፍበት ነው። በትንሹ ሀምሳ አስር ሀያ ሰው ሆኖ ነው የሚሰራው ከስክሪፕትራይተር ስጀምር ከአክተር ስጀምር የሚሯሯጠውን ስትል ምግብ የሚያቀርበውን ስትል ይህን ስትል ሜክአፕ የሚሰራውን በትንሹ በቃ እኔ አንዳንድ ፊልም መቶ እስከ አንድ ሺህ ሰው የተሳተፍበታለና ለሁለትም ቀን ለሶስትም ቀን ሲሆን ስራ ሰጥተሃል ብዬ ነው የምገምተውና ይሄ የሀሳባችን ወይም ደግሞ ለምሳሌ በጣም ይቅርታ አድርግልኝ እና ሄደን ቦታ መሬት ገዝተን ትልቅ ቢልዲንግ ሰርተን እንደዛ ስናደርገው ወዲያው የምናየው ነገር ስለሆነ ነው ይሄ ደግሞ ህዝብንና ኢንዱስትሪ የሚገነባ ነው። የሆነ ሰው ወይ ደግሞ ባንክን ቢሆን ምን ቢል እዛ ላይ ኢንቨስት ቢያደረግ እና ወደፊት ደግሞ አገኝበታለሁ ብሎ ሀሳቡ ወደዛ መመለስ አለባቸው ብዬ እገምታለሁ። እኔ ብዙ የምናውቃቸውን ሰዎች ኢንዱስትሪ ያሉትን፣ እንዲሁም ባንኮችን እናነጋግራቸዋለን። ሌላ ሀገር እኮ እንደዚህ ነው የሚደረገው። ምክንያቱም አንዳቸው ነው መጀመር ያለባቸው። አንዱ እስከሚጀምር ነው አንዱ ሲጀምር፣ በሙሉ ሌሎቹ ይመጣሉ። ምንድን ነው አሁን እኛ ሀገር የተለመደው አንድ ሰው አንድ ነገር ሲጀምር፣ ቶሎ መከተል ይመጣል። ግን ያ አሁን ኛ አበሻ ፓይነር ሃይነር ነው ብዬ ነው የምገምቱ። የመጀመሪያው አይፒቲቪ ኢትዮጵያ ያመጣ ነው እኛ ነን፣ በህጉ መሰረት እና ልክ ስትጀምር ያንን አይቶ ሌላ መከተሉ አይቀርም። አሁንም እየተከተሉ ነው። ግን ወደ ፕሮዳክሽን ስገባ ደግሞ አንዱ ኤግዜክቲቭ ፕሮዲውሰር ሆኖ ውጭ ሀገር ምንድን ነው ገንዘብ ይሰጣሉ። የሚወዱት ምንድን ነው ስማቸው እዛ ላይ ይጠራል። ከዛ በኋላ ምርቃት ላይ ይገኛሉ ይሄ ነው እንግዲህ ለውጭ ሀገር ያሉት ሰዎች ኤግዚክቲቭ ፕሮዲሰር የሚሆኑት፣ ይህን ስለሚወዱ ገንዘቡ እንዲመለስ ብቻ ሳይሆን ይሄ አብሮ ያለውን ነገር ይወዳሉ ማለት ነው። እና አንዱ ቢጀምር ብዙዎቹ ይከታተላሉ ነው። እና ብዙዎቹ እናነጋግራለን ፓርትነር ሁኑ እንዲያርጉ እያለ ግን ሄዚቴሽን አለ። ሄዚቴሽኑ ምንድን ነው? ኢንዱስትሪ ውስል እንግዲህ በራሳችን በኢትዮጵያውያን ራሱ ገና አልተከበረም። እኔ ያጋጥሞኛ ምን ኢትዮጵያ ፊልም እኮ ምን አለ ምናምን ብሎ የሚሉ ሰዎች አሉ። እና እላቸዋለሁ መቼ ነው ያያቸው ሲሉም እላቸዋለሁ ሳ የተናናቅ የሚደርግ ታዲያ ሳታዩ ሳታዩ ቀሩ። እንዴት ነው እንደዚጋችሁ የምታደረጉት? እጋብዛቸዋል። የእኛን ፊልም ይሄንን ፊልም ይዩት፣ ይሄን ፊልም ይዩት። ስ ካዩት በኋላ ጉድ ይላሉ። ምንድን ነው ይሄ? ከጭንቅላታቸው ያለ ሀሳብ አለ። ይሄ ጋር አይጠቅምም ተብሎ ወይ ደግሞ እንዳልኩ ቅድም ዩቲዩብ ላይ በጣም ብዙ ስላለ ተንቋል። በቃ ይም እንደነጻ ሲገኝ ከሱ መጥፎ መጥፎ መጥፎ ደግሞ ተሰርቆ ይወጣል። ነው ወይ ትብ ሲወጣ ነው ወይ ደግሞ ተሰርቆ ሲመጣ አገኘዋሉ ይላል በጣም የሚያሳፍር ንግግር ነው፣ በነገራችን ላይ እና እንደዛ አለ። ሌላው ውጭ ሀገር ፊልም ፈንድ የሚባል አለ። ብዙ ሀገሮች፣ አንተ የምትኖርበት የሚኖርበት ሀገሮች ምን አለ ፊልም ፈንድ ብሎ መንግስት ያቋቋማቸው ለፊልሙ ብቻ የሆኑ ፈንዶች አሉ ማለት ነው። ይሄ ግን ይሄን ደግሞ ስናገር በጣም መጠንቀቅ ያለብን ምንድን ነው እንደዚህ አይነት ኢንዱስትሪ በግል ከመንግስት ጋር ፓርትነር በመሆን መስራት ነው እንጂ በመንግስት መሰራት ያለበት አይደለም። ምክንያቱም ራሱን የቻለ አቋምና ራሱን የቻለ ኢንዲፐንደንስ ስለሚያስፈልገው ይህ አገር ብታይ ስቱዲዎቹ ምኖቹ በመንግስት አሁን የተቋቋሙት በግለሰቦች ወይ ደግሞ በኮርፖሬሽን የተቋቋሙ ማለት ነው እና የፊልም ፈንድ ደግሞ ሲመጣ ሁሉም ሰው እድል አግኝቶ ፌር በሆን እንደነገርኩ ሁል ጊዜ ኮኦፕሬት ማድረግ አለብን፣ ኮላቦሬት ማድረግ አለብን። አብሮ ደግሞ ግልጽ በሆነ ነገር ነው መሰራት ያለበት። የአሁን ፊልም ፈንድ ይባልና ይዘጋጃል። ያ ሲዘጋጅ ማንም የቻለ እዛ ላይ ኳሊፋይ የሚያደርግ ሰው አፕላይ አድርጎ ማግኘት አለበት ብዬ ነው መገምተው። ቀጥታ ነው ይሄን የምናገረው። አለበለዚያ በለዚያ ይሄ ደግሞ ተዘጋጅቶ ለከሌ ለከሌ ብሎ መሰጠት ስለሌለበት የሌለበት ይሄን ትሬንድ ደግሞ እናያለን። ሀገራችን በጣም ለአንድ ግሩፕ ምን የሚባሉ ነገሮች አሉ። ይሄ ነው ደግሞ ኢንዱስትሪውንም እንዳያድግ አንዳንድ የሚያደርገው። ምክንያቱም በግሩፕ የሚሰራ ነገር ጥሩ አይደለም። ምክንያቱም ኮላብሬት ካረ ሁሉም ጥቅመኛ፣ ሁሉም ደግሞ አብሮ ፓርትነር ካልሆነ ለትንሽ ጊዜ አንድ ግሩፕ ያሸንፋል፣ ከዛ ደግሞ አንድ ይወድቃ እንትን ይሆናል ማለት ነው። ይሄ ጨዋታ ይሆናል ማለት ነው። እና ብዙ ሀገር ስታይ ፊልም ፈንዶች አሉ። እነኛ ደግሞ ማንም እዛ ሀገር ውስጥ ነዋሪ ፍቃድ ያለው ሰው ለዛ ፈንድ አፕላይ አድርጎ ስክሪፕቱን ሰሚት አድርጎ ምን ብሎ ምን ብሎ ከጨረሰ በኋላ በትክክለኛ ግልጽ በሆነና መንገድ እንዲያሸነፍ ይደረጋል ማለት ነው። ሂሩት አባቷ ማነውን ለንደን አሳይተን ከተመለስን በኋላ ትልቅ አክቲቪቲ ነበር። ሰው ሁሉ በደንብ ደስተኛ ነበሩ። አንዳንድ መስሪያ ቤቶችም ምክንያቱም ያቺን አቴንሽኗ ጥሩ ስለነበረች ራሱ ራሱ የማን ዴቨሎፕመንት ባንክ ራሳቸው በጣም ኢንትረስት አሳይተው ነበረ። ምክንያቱም ይሄንን ፊልም እነሱ ናቸው ባለቤትነታቸው በጣም ኢንትረስት ነበር። ከዚህ በኋላ እንደውም ባልሳሳት ለአእምሮ መብት ብድር እንሰጣለን ብለው ነበረ። ካንተ የሚያሰርጉት ስክሪፕት አምጣ ስክሪፕቱን ምንም ኮላተዋል ሳኒስ ፊልም ሰሪዎች ላይ ኢንቨስት እናደርጋለን የሚሉ ሁሉ ነበሩና በጣም ደስተኛ ነበርኩኛ። ከዛ በኋላ ፎሎፕ ስናደረገው ምንም ላይ አልደረሰም። ይህን ደግሞ ግልጽ ማድረግ ፈልጋለሁ። ምክንያቱም የሆነ ነገር ሲሰራ ደስተኛ ግሩፕ ይኖርና ወይ ደስተኛ በዛ ሰዓ ላይ የተደገኘውን ማርኬቲንጉን አክቲቪቲውን ያዩ እና በጣም ይወደዳሉ። ቃል ይገባል። ቃል ይገባና ደግሞ ባለሙያ ደግሞ ደስ ብሎት ሄደ። በቃ ስክሪፕቱን ይዞ ራይቱን ይዞ ሄደ፣ የትም አልደረሰም። እና እንደዚህም ነገሮች አሉ። የአንድን ሰው ሆፕ ከፍ አድርገን ምንም ነገር ሳታደርግ ደግሞ ባለሙያው ኦልረዲ ሆዴ ባሰው አለ። ከራሳቸው ገንዘብ እያወጡ ነው የሚሰሩት ከራሳቸው ተበድሮ የሚሰሩት እና እንደዚህ ቃል ከገባ በኋላ አለማድረግ ደግሞ በጣም ይጎዳል። ባለሙያዎቹ ሌላ ቦታ እንዲሄዱ፣ ወይ ሌላ ስራ ላይ እንዲሄዱ ያደርጋቸዋል ማለት ነው እና እንደምንም ብለን እኛ ምንድነው ትልቅ ራሱን የቻለ ፊልም ፈንድ ቢኖር ትልቁ ይሳል። ፖሊሲዎች ራሳቸው አሁን ለምሳሌ ፖሊሲ ዩኔስኮ ጥናት ያደረገዋል በሀያ አስራ ሰባት አሁን በሀያ ሁለት እንደገና ወጥቷል። ኮፒ ናይት እንደሆነ አላውቅም። ልልክልህ ይችላለሁ። እሱን ስናነ በሁለት ጥናት ተደርጓል። ትልቅ ጥናት ወደ ፖሊሲ ኢምፕሊሜንቴሽን ላይ ገና አልገባም። እነህ ጊዜ ይፈጃሉ። ኢቨን ከውጭ ሀገር ፕሮዲውሰር ላምጣ ብዬ እንኳ ብልድ መጀመሪያ ምንድን ነው ፖሊሲ ምንድን ነው የሚለውን ጥያቄ ይገባል ማለት ነው እና ብዙ ብዙ ይቀረናል። እንደምንም ብለን እየሰራን ነው ግን እንደ ኢንዱስትሪና ብዙ የሚቀሩ ነገሮች አሉ። እንግዲህ እሱ እንዴት ተብሎ በፍጥነት ምቀጥም ጊዜ የሚሰጠው ነገር አይደለማ። ሌላ ሀገሮች እየቀደሙን እየሄዱ ነው በዚህ ላይ እና ኢንዱስትሪውን እንደገና ሳይደካከም ቶሎ ብለን በእኛም አቅም፣ በሌላውም አቅም መደጋገፍ አለብን ብዬ እገምታለሁ። ቅርቡ ምን አይነት ፊልሞችን የሀበሻ ቪው ለህዝብ እያሳየ ነው የሚገኘው? ከዛ ባሻገርስ ሀበሻ ቪውን እስካሁን ይዟቸው ያሉ በከፍያ የሚያሳያቸው ፊልሞች እነ በዛ መልክ ሀበሻ ቪው አፕ ላይ ሄደው ለማየት የሚሹስ ወገኖች ቢኖሩ በምን መልክ ነው ያንን ማግኘትና መመልከት የሚችሉት? እንግዲህ እኛ ጋር የተለያዩ ፊልሞች አሉ። የድሮ ክላሲክ ከምንላቸው ጀምሮ አሁን ድረስ ባለፉት ስድስት ወር የተሰሩ ፊልሞች አሉ ማለት ነው። እና ትልቁ ነገር ምንድን ነው? በእኛ በኩል አፕሊኬሽን ላይ ሀበሻ ቪዲዮ ቲቪ ብለው አይኦኤስ ላይ፣ አንድሮይድ ላይ እንዲሁም ደግሞ ስማርት ቲቪ ኔ ኢንተርኔት ሊንክድ የሆነ ዲቫይስ ላይ ማየት ይቻላል ማለት ነው። ፒሲ ላይ ቢሆን ስማርት ቲቪ ላይ፣ የትኛውም ላይ ማየት ይቻላል፣ ሀበሻ ቪዲዮ ቲቪ ብለው ቢፈልጉት ማለት ነው። ከዛ በኋላ ምንድን ነው ለሚመለከት ሰው እንዲቀለው በማድረግ ከኢትዮጵያ ውጭ ያው የወርና የዓመት እንዲሁም ደግሞ በቀን ከፍሎ ማየት ኦፖርቹኒቲዎች አሉ ማለት ነው። ለምሳሌ አሁን ያሉትን ፊልሞች፣ አዳዲስ ፊልሞች አሉ በቀን የተለቀቀ እውር አሞራ የሚል እንግዲህ ታስታውሰው እንደሆነ ወይንም ደግሞ ሰምተው እንደሆነ ይሄ ኢሚግሬሽን ላይ በጣም ቶፒካል። ቅድም እንደተናገርኩት እኛ የምንመርጣቸው ፊልሞች አነጋጋሪዎች፣ የሚያስደስት፣ የሚያሳዝን፣ የሚያጫውትም ቀልድም አለ ግን ኃላፊነታችን ምንድነው? ያሉትን ፊልሞች ሁሉ በተለያየ ስፔሻሊ ከበድ ያሉ ሳብጀክቱን የያዙ አነጋገሪ ፊልሞችን ከታለን ማለት ነው። እንግዲህ አሁን ኮሜዲ ብለን ርዕስ ፈላጊ አለ። በፊት ያወራ ነው ዩኒቨርስቲ ተማሪዎች ዩኒቨርሲቲ ጨምሮ ሲወጡ ሲጨርሱና ሲወጡ ስራ አለ፣ ሲሜት አለ፣ በአጼ ቴዎድሮስ ጊዜ የተመሰረተውን ፍትህ የሚያሳይ ከዛ ደግሞ ቀልድና ሮማንስም አለ፣ ዝምታ አለ። ለምሳሌ ከዛ ደግሞ ከዚህ በፊት የተሰራው ድሮ አባይ ቨርስ ዜከስ የሚለው አለ፣ ሶስት ማዕዘን አለ፣ የተለያዩ የድሮዎቹ ፊልሞች ከዛ ደግሞ አሁን ደግሞ ዕውር አሞራ የሚል በአሁኑ በወሩ የተለቀቃል። ይሄ ደግሞ እውነተኛ ታሪክ ላይ የተመሰረተ ስደትን እንግዲህ አሁን ስደት በየዓለሙ እየሰማን ያለ ነው እየከፋን ያለው እና በጣም ቶፒካል ነው። እንዳጋጣሚ ይሄ ፊልም የተሰራ ዘጠኝና አስር ዓመት በፊት ነው እና ፕሮዲሰሩ ውጭ ሀገር ነው ያለው፣ አሜሪካ ነው ያለው። ምንድን ነው ያደረገው? በቃ ይህን ፊልም ሲኒማ ከታየ በኋላ የት ላሳየ ብሎ ይዞት ነበር። በጣም ይዞት ይዞት ይዞት ነው እንግዲህ የእኛን ስም ከእሱ ጋር የሰራው ሲኒማቶግራፈሩ ሰው መሆንን ሰቅ ይሆናል ምናልባት፣ ሰው መሆን እሱ ጋር አብረው ስለሰሩ እሱ ነው እንግዲህ የሀበሻ ቢ እኮ አሉ ብሎ ወደኛ የጠቁመው ባለሙያውን በጣም ደስ አለው። አመጣኛ ጋ የራሱ ታሪክ ነው እንግዲህ ይሄ የእሱን ስደት የሚያሳይ በጣም በጣም የከበደ ስደቱን ከዛ በኋላ ውጭ ኖሮ ሀገሩ መጥቶ ቤተሰቡ ጋር ሲገናኝ ያለውን ቱ ሪፍሌክሽን ኦፍ የስደትን የሚያሳይ እሱ አሁን በዚህ ወር ተለቋል። ከዛ በኋላ ደግሞ አሁን በቀደምም የሚያሳየነው ጃቢና የሚል አለ። እንደገና ሌላ በራስ ህይወት ላይ የተመሰረተውንም አንድ በጣም አሳዛኝ አስደናቂ፣ እንዲሁም ደግሞ ፕሮዲሰሯ ሄለን እንዴት ጀግናለች ለች ብለህ የምትለውን ምክንያቱም አንዳንዴ የራሳችንን ታሪክ ግልጽ አድርጎ መናገር ይከብዳል። እሷ ግን ለምሳሌ ሰው ይማረቅ ይሄን እኔ የተቸገሩ እኔ የደረስኩበትን ሌላ ሰው ላይ እንዳይደርስ ይዩ ብላ እሱንም አሁን ገና ፌስቲቫሉ ላይ ስላሉ አልጨመርናቸውም ግን ከአንድ ወር በኋላ ወደ አበሻቢ ላይ ይገባል ማለት ነው። እና እንደዚህ እንደዚህ አይነት ፊልሞች አሉ። ከዛ ደግሞ ያው አፊኒ ሌሎችም ደግሞ ቀለል የሚያሉ እንደገና ጀስቲሻ የሚላለ በጣም ብዙ የተለያዩ እንግዲህ ማንም ሰው ገብቶ ምንድን ነው የሚያደርገው አበሻ ቪዶ ቲቪ ካለ በኋላ ምርጫ አላቸው ማለት ነው። እነኛ ፊልሞች ተደርድረው ቁጭ ብለዋል ለሰው ደግሞ እንዲቀልበ ማለት ምክንያቱም የሰው ጊዜ የለውም። ጊዜ ስለሌለው መርጦ ብቻ ያችን ፊልም ገብቶ ለምሳሌ ጀስቲሻን ሊበትል ጀስቲሻን ገብተህ ለራሱ ብቻ ከፍለህ በሀያ አራት ሰዓት ውስጥ እንደፈለግ ጊዜ አይተህ እንድትወጣ ያደርግሀል ማለት ነው። እና አፕሊኬሽኑ ምንድን ነው? ፊልሞች አሉት፣ ሙዚቃ አለው፣ የልጆች ፕሮግራም አለው፣ እንዲሁም ደግሞ ዜናዎችም አሉ። እንደውም በቀደም ስመጥራት አይሆንብኝ እንጂ በተለያዩ ኢንተርናሽናል ብሮድካስተሮች እንደ እናንተ ማኔቱ ጋራ ተፈራርመን የእነሱ ኒውሶች፣ ድራማዎች፣ ዶኪመንታሪዎች እንዲመጡ እንዲሁም ደግሞ የልጆች ፕሮግራም፣ ቋንቋ ትምህርት፣ ሙዚቃ ፖድካስቶች ሁሉ እንዲመጡ እያደረገ ነው እና ስለዚህ ሁሉን የቻለ ራሱን የቻለ አፕሊኬሽን ነው። በጣም ቀላል ነው ለማግኘት ኦንላይን ላይ ሆኖ ከዛ ደግሞ ተመልካቹ ደግሞ መርጦ የትኛው ፊልም ይሻለኛል፣ ፊልሙ ፖስተር ይኖረዋል፣ ከታች ስለ ፊልሙ ትንሽ የተጻፈ ነገር አለ፣ ስለዚህ ማንበብ ይችላሉ። የእድሜ ይጨምርንበታል፣ ምክንያቱም አንዳንድ ልጆቹ እንዳያዩ የማይገባቸውን ፊልም አያስ ስለሌለባቸው እድሜ ጨምረናል። ሁሉም ፊልሞቻችን በእንግሊዝኛ አትሊስት በእንግሊዝኛ እና በፈረንሳይኛ ወይ ደግሞ በእንግሊዝኛ ብቻ ሰብታ እችላለሁ ማለት ነው። ስለዚህ አማርኛ ወይ ሌሎችን ቋንቋ ለማይችል ሰው ሰብታ አይሎ ማንበብ ይችላል ማለት ነው እና ሁሉም አቬይላብል ናቸው። እና አዳዲስ ፊልሞች አሁን የሚቀጥሉ ሳምንት በየኛ እንግዲህ ሀሳባችን በየሁለት ሳምንቱ ከቻል በየሳምንቱ ካልሆነ ደግሞ በየሁለት ሳምንቱ አዳዲስ ፊልሞች ይገባሉ ማለት ነው። እኛ ጋር ፌስቲቫል የምናሳያቸው ሁሉ ወደዛ አፕሊኬሽን ይገባሉ። ፌስቲቫል ያልሄዱ ፊልሞችም እዛ ላይ ያሉ ማለት ነው እና እንግዲህ አሁን ከተማ ውስጥ ያሉ የሚሰሩ የሚታወቁ ፊልሞችን እዛ ላይ ያሉ ከሱ በላይ ወደፊትም የሚሰሩ ከስክሪፕት ጀምሮ ነው እንግዲህ አሁን እያማከሩን ያሉት። እና ሁል ቀን ምናለው የአበሻዚው ቢሮ በሩ ክፍት ነው ነው፣ ሁል ጊዜ ማንም ሰው መጥቶ እንዲያነጋግረን እንፈልጋል። ይሄ እናኩ እንደ ቀድሞ በቲፎዞ በሰው ማወቅ አይደለም። እኛ ጋር ስራ የሚሰራው እኛ በአለሙያው ጀማሪ ይሁን የታወቀ ይሁን ስራውን ይዞ ይምጣ። በዛች ገምግመን እና አይተ ነው ከኛ ጋር የሚሰሩት ማለት ነው። እና በጣም ቀላል ነው። ስለዚህ እንደዚህ ብዙ ፊልሞች አሉ። ራሳችን አድቨርታይዝ ምን አንከት ጊዜ አናጠፋ የሚሰው ክፍያውም ቀላል ነው። በተለያዩ መንገዶች መከፈል ይችላል። በተለያዩ ጊዜ ማየት ይችላል። ግሎባሊ አለም ውስጥ ሁሉ ይታያል ማለት ነው። እንግዲህ የኛ ፊልሞች ይህንን ይመስላል። አሁን እንደገለጹት በእርግጥ ከዚህ በፊት ላለፉት በርካታ ዓመታት ከኢትዮጵያም ባሻገር ወደ ሀገር እንግሊዝ የፊልሙ ዘጋጆች፣ ተዋናዮች ሁሉ መጥተው ፊልሙ ለህዝብ ይታያል። ያንን ወደ አውስትራሊያስ መ እዛ ልክ ለንደን ላይ እንደምታቀርቡት ለማሳየት እዚህም በርካታ ኢትዮጵያውያን የፊልም አፍቃሪዎችም አሉና የፊልሙንም ኢንዱስትሪ እንደዚሁ አድማሱን ለማስፋት ምን ውጥን አለ በእናንተ በኩል ወደፊት ወደ አውስትሬሊያ ለመዝለቅ? እንግዲህ በጣም ሀሳብ ውስጥ ያለ ነው። እንግዲህ አሁን ምንድን ነው የሚቀጥሉትን ሶስት አመት፣ አምስት አመት፣ አስር አመት እቅድ ስናወጣ፣ አንዱ ትልቁ ወደ እናንተም ጋር መድረስ ነው። ምክንያቱም እንዳልከው ኢትዮጵያዊ ሁሉም ዓለም ላይ ያለው እ በጣም ዓለም ውስጥ ሁሉ እንግዲህ የሌለበት ሀገር ካለ ይኖራል ብዬ እኔ እንጃ እንግዲህ አንድ ሰው ይኖራል ብዬ እገምታለሁ። እና ትልቁ ለእኛ ምንድን ነው ፊልሞቹ እጃችን ላይ አሉ፣ ባለሙያዎቹ በጣም ደስተኛ ናቸው። ትልቁ ነገር ፊት ለፊት ሲኒማ ቤት ሄዶ አውስትራሊያ መምጣትና ማሳየት ማለት አንደኛ ለፊልማችን ክብር ነው ሁለተኛ ባለሙያዎች እዛ፣ ተመልካቹ ሁሉ ደግሞ ባለሙያዎቹ ማግኘት እዛ መነጋገር። እንደነገርኩ ፊልማችን ሲከፈቱ ሬድ ካርፔት አለን፣ ፎቶ ኦፖርቹኒቲ አለ። ከዛ በኋላ ጥያቄና መልስም አለ ከፊልሙ በኋላ። ብዙ ሰው የእኛ ጋር የሚመጣበት ምክንያት ባለሙያ መቶ ጥያቄና መልሱ መስማት ይፈልጋል። በቃ ማወቅ ይፈልጋል። ደግሞ ሰውን አፍቆታል እና እኛ እንግዲህ ፕላን አለን በአሁኑም ደግሞ እንደ አጋጣሚ ኢትዮጵያ የአውስትራሊያም የኒው ዚላንድ አምባሳደሮች ሁለቱም ኮንታክት አድርገውናል እና ምንድን ያሉት ለምንድን ነው ምክንያቱም አሁን ለንደን ስንሄድ ሽኝት ላይ ይመጣሉ፣ ያገኛሉ። ያለፈው ዓመት እንደ ማልታ ስንሄድ ለማልታ የኛ ፌስቲቫል ለመጀመሪያ የአፍሪካ ኢትዮጵያ ብቻ ሳይሆን ለማልታ ሀገር የመጀመሪያ የአፍሪካ ፌስቲቫል እንግዲህ ያን ያዘጋጀ ነው። እንግዲህ ኢትዮጵያን ፊልም ይወሰድ ነው እንደ ኮንቲነንት ነው የታየው እና አሁን እዛ ኢቨንት ላይ ሁለቱም ነበሩ ተገኝተው ተጋብዘ መጥተው ነበረ። ወዲያውን ያነጋገሩን አብሶ የኒውዚላንዱ አምባሳደር ይጠይቅናል። አሁን ፌስቲቫል እንዴት ነው? ኒውዚላንድ ነው ስድስት ሺህ ኢትዮጵያ ያላል፣ እንዴት ምን ያደርጋሉ? አልኩን። ደግሞ በጣም ሩቅ ሀገር ስለሆነ ማለት ነው እናንተ ጋር ደግሞ ከዛ በላይ ብዙ አለ ና በደስተኛ ሆነ ነው የምንመጣው። ዋናው እኛ የሚያስፈልገን እዛ ሀገር ካለ ሰው ጋር ነው መስራት የምንፈልገው። ምክንያቱም እኔ አሁን አሜሪካ እንግሊዝ ሀገር ኢትዮጵያ ሆላንድ ሰራተኞች አሉት አብረው የሚሰሩ የእኛ ሰራተኞች አሉ። ስለዚህ አውሮፓ ቀሎናል፣ አሜሪካ ቀሎናል፣ አፍሪካ ውስጥ ቀሎናል። አውስትራሊያ ቤት ለመምጣት ምን ትፈልጋችሁ ብትለኝ፣ እንግዲህ አንደኛ ሲኒማ ቤት ያስፈልገናል። እኛ ራሳችን ተነጋግረን ማግኘት እንችላለን ወይ ደግሞ እዛው ያለው ሲኒማ ቤት መሆን አለበት። ቅድም እንደነገርኩት ንቀት አይደለም፣ ይቅርታ አድርጉልኝ። አዳራሽ፣ ሬስቶራንት የሚባለው ለእኛ የሰራ ምቀትም ኢንዱስትሪያችንን ከፍ ማድረግ ስለምንፈልግ ይሄ ካልቸር ሴንተር ወይ ሲኒማ ቤት ቢሆን ፊልማችን ክብር ይኖረዋል አንዱ ሁለተኛ ደግሞ ማንም ሰው መቶ እንዲያየው ነው የምንፈልገው። የኢትዮጵያ እርስ በርስ ግብዣ እንዳይሆንብን ማለት ነው እና እናንተም ጋር ሜልበርን ብንመጣ ደስ ይለኛል። ምክንያቱም ብዙ ኢትዮጵያውያን አሉ። እኛ ጋር ፊልሞቹ አሉ፣ ተዘጋጅተናል ለመምጣት። እናንተ ደግሞ እዚያ ያለውን ነገር አዘጋጁና እንመጣለን። እሱ ደስ ይለኛል። እንዲያውም እንደ አጋጣሚ ደግሞ ላቲን አሜሪካም እንዲሁ ጠርተውናል። እንዲያውም ብዙ ኢትዮጵያ ያለ እንደ ብዬ ነበር እና ኢትዮጵያ ባይኖርም ለሌሎቹ ብለዋል። ሳውት አፍሪካም እንደዚህ ና በሚቀጥሉት በሀያ ስድስት እቅድ ማድረግ እንችላለን። እንዴት ነው የምንመጣው? እንደሰማውት ደግሞ ኢትዮጵያን ኤርላይንስ ወደ አውስትራሊያ መብረር ጀምረዋል ብለዋል። ስለዚህ ይቀለናል፣ በሌሎቹ ኤርላይንስ ከምንመጣ በራሳችን ያው ኤመሬት አለ፣ ሲንጋፖር አለ፣ እነዚ የተለያዩ አሉ እና በጣም እንዲቀለን ሲኔማ ቤቱን ፈልገን እንግዲህ በሀያ ስድስት ቃል መግባት ፈልጋለሁኝ፣ እናንተ ከተባበራችሁ እዛ ያላችሁ ሰዎች፣ ምክንያቱም ቦታ መፈለግ ብቻ አይደለም፣ ትኬት እንዲሸጥ መደረግ አለበት፣ ሰው እንዲሰባሰብ ማድረግ አለብን እና ይሄ ከተሳካ በየአመቱ ለመምጣት ለእኛ ምንም አይከብድም ማለት ነው። በጣም ቀላል ነው። ዓለም ላይ እንግዲህ ትራብል ማድረግ እየቀለለ መጥቷል። አሁን እንደምናየው ከሆነ በጣም ፍጥነት አለ፣ ኮኔክትድ ሆኗል። እኛ እስከምንመጣ ደግሞ አፕሊኬሽናችን ላይ ገብተው ማየት ይችላሉ ማለት ነው ሰዎቹ። እውነት ነው፣ ኢትዮጵያ አየር መንገድ በእርግጥ በውጥን ላይ ነው ያለው። እናንተ እስከምትመጡ ምናልባት በቀጣዩ አመት ስራውንም ሊጀምር ይችላል። እናንተን እየጠበቀ መሆን አለበት እስካሁን የዘገየው እንግዲህ ተመካክረን አብረን ተያይዘን ብንመ- እንደውም ብሩ ይሆናል ብዬ እስኪ እናነጋግረዋቸው ተመካክረን ኤርላይንስ ሲሴል ፊልማ ሲይዘን ይል እንላቸዋለን። እንግዲህ ያው ደግነቱ እኮ አሁን ምንድን ነው መሰለህ፣ እንደው ቀጥታ ለመምጣት ያክል ነው ያንን፣ እንጂ እንዳልከው በሚድልስት በኩል አድርገህ ታልፋለህ። ወርዝመቱን ለመቀነስ ነው እና እንጂ በጣም ሀሳብ አለኝ። ያለፈው ማመት አስበነዋል። ኦን ደ ግራውንድ ደግሞ ያው ከእናንተም ጋር እንነጋገራለን፣ እንመካከራለን። ምክንያቱም ይሄ ሲሰራ አሁን ለንደን ሰክሰስ የሆነበት ምክንያት ስድስት ዓመታችን ስለሆነ ነው እና ስለምናቅ ነው። ህዝቡ ያቀዋል፣ ይመጣል። አንተ ምንድን ድግስ ደግስ የተጋብዘው ሰው ካልመጣ ሁለተኛ ጊዜ አታደርገውም የሚባል ነገር አለና እናንተንም፣ እዛ ያለው እርግጠኛ ነኝ ኢትዮጵያ በጣም ይሰባሰባል። ባይዘው ኢትዮጵያ ብቻ አይደለም ሌሎች አፍሪካዎችም ከአፍሪካ ያሉ ሰዎችም ከሌሎችም ብዙ ሰዎች እንደሚገኙ እርግጠኛ ነኝ። ስለዚህ በሀያ ስድስት እንግዲህ ቅድ እናድርገው በሰላም አድርሶ የዛ ሰው ይበለን። የዜሮ ትግስት ከበደ የሀበሻ ቪው ተባባሪ መስራችን እና ዋና ስራ አስፈጻሚ ስለ ቃለ ምልልሱ እናመሰግናለን። በድጋሚ መልካም አስረኛ ዓመት እንዳሉት የሁለት ሺህ ሀያ ስድስት ላይ አዳዲስ ፊልሞችን ይዛችሁ አውስትራሊያ ውስጥ እንደምንገናኝ ተስፋችን ነው። ምስጋናችን እና የቀጣዩ ሌሎች ተጨማሪ አስር ዓመቶች እንደዚሁ በፊልሙ ኢንዱስትሪ ውስጥ ለእናንተ ስኬታማ ጊዜ እንዲሆኑም እንመኛለን። በጣም እግዚአብሔር ስጥልን፣ እግዚአብሔር ያክብርልን። እናንተም ደግሞ አጠገባችሁ ናናችሁ። እንደዚህም ኢንተርቪው ስላደረጋችሁ በጣም እናመሰግናለን። ለሰው ተደራሽም ስላደረጋችሁልን እናንተን በጣም እናመሰግናለን። እግዚአብሔር ስጥልን። ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ